በአጭር ጊዜ ውስጥ እንደሚጠናቀቅ የተነገረለት በፌዴራል መንግስትና በህወሀት መካከል የተጀመረው ጦርነት ከሳምንት በላይ ሆነው በእነዚህ ቀናት ውስጥም ከሁለቱም ወገን በሺዎች የሚቆጠሩ ሰዎች ህይወታቸውን ሲያጡ ብዙዎቹም ጦርነቱን ሸሽተው ቤት ንብረታቸውን እየጣሉ ወደ ጎረቤት ሀገር ሱዳን ስደት ጀምረዋል። የተባበሩት መንግስታት የስደተኞች ጉዳይ ኮሚሽን ዩኤንኤችሲአር ሮብ ህዳር ሁለት ሁለት ሺ አስራ ሶስት በገጹ ላይ ባሰፈረው ሪፖርት መሰረት ከማክሰኞ ዕለት ጀምሮ ከ7 ሺህ በላይ የሚሆኑ ኢትዮጵያውያን ስደተኞች የሱዳንን ድንበር አልፈው መግባታቸውን አስታውቋል። ይሄ አሃዝ በዛሬው እለት ከ14 ሺህ በላይ ማለፉን የተባበሩት መንግስታት የሱዳን የውጭ ጉዳይ ግንኙነት ኃላፊ ሶፊያ ጀንሰን ለአሜሪካ ድምጽ አስታውቀዋል። the አሁን ላይ ወደ ሱዳን የሚገቡ ስደተኞች ቁጥር ጨምሯል። ይሄ የጀመረው ከማክሰኞ ጀምሮ ነበር። እስከ ዛሬ ጠዋት ድረስም ከ140ህ በላይ ስደተኞች ድንበር ተሻግረው መምጣታቸውን መረጃ አለን። ስደተኞቹ እየገቡ ያሉት በካሳላ እና በጋዳሪፍ በኩል ነው። የተባበሩት መንግስታት የስደተኞች ኮሚሽን ከሌሎች የመንግስታቱ አጋር ተቋማት እንዲሁም ሀገራዊና ዓለም አቀፍ ተቋማት ጋር በመተባበር በምግብና አስፈላጊ የሆኑ ነገሮችን በማቅረብ ስደተኞቹን እየረዳ ይገኛል። ስደተኞቹ ከሚገቡባቸው ድንበሮች በመነሳት አብዛኞቹ ከትግራይ ክልል እንደሚመጡ የጠቆሙት ሶፊያ ጀንሰን ከስደተኞቹ መካከልም በጦርነቱ የቆሰሉ እንዳሉ ሪፖርቱ እንደደረሳቸውም ይገልጻሉ። እኛ ራሳችን በጦርነቱ የቆሰሉ ሰዎች አላጋጠሙንም። ይሁንና በአቅራቢያችን ካለው ክሊኒክ እየታከሙ ያሉ ቁስለኛ ስደተኞች እንዳሉ ሪፖርት ደርሶናል። ይሄ ነው የሚባል የተመዘገበ መረጃ ግን የለንም። በሌላ በኩል የተባበሩት መንግስታት የስደተኞች ኮሚሽን የኢትዮጵያ የውጭ ግንኙነት ኃላፊ ጁሊያ ስቲቨንሰን በበኩላቸው በትግራይ ክልል ውስጥ ከዚህ ቀደም ከመቶ ሺህ በላይ ኤርትራውያን ስደተኞች እና ከአንድ ሚሊዮን በላይ የሰብአዊ እርዳታ ፈላጊዎች እንደነበሯቸው ጠቅሰው አሁን እየተፈጠረ ያለ ሁኔታ አሳሳቢ ነው ይላሉ። We have been extremely alarmed by the escalation of conflict and the deterioration in the humanitarian situation in the Tigray region. Um, it is an area which hosts uh, around 100,000 Eritrean refugees, but there are also ትግራይ ክልል ውስጥ እየተፈጠረ ያለው ሁኔታና የሰብአዊ እርዳታ መቀነስ እና መዳከም በጣም ተደናግጠናል። ከጦርነቱ በፊት ቦታው ከመቶ ሺህ በላይ የሚሆኑ ኤርትራውያን ስደተኞች እና ቁጥራቸው እጅግ የበዛ ከአንድ ሚሊዮን በላይ የሚሆኑ ሰዎችም ሰብአዊ ድጋፍ የሚያገኙበት ነበር። አሁን ታዲያ በዚህ የችግር ወቅት ከህብረተሰቡ ጋር መገናኘት አልቻልንም። ህዝቡ ምን እየሆነ ነው ምንስ ይፈልጋል? ምን ያህል ሰዎችስ ናቸው እየተፈናቀሉ ያሉት የሚለውን ለማወቅም ሆነ የአስቸኳይ ጊዜ እርዳታ መላክ አልቻልንም። ሰራተኞቻችንም ወደ ክልሉ መግባትና መውጣት አልቻሉም። ስለዚህም እየተፈጠረ ባለው ሁኔታ ተጨንቀናል። ጁሊያ ስቴቨንሰን አክለውም በትግራይ ክልል በተደረጉ የእንቅስቃሴና የመገናኛ ገደቦች ምክንያት ብዙዎች ለሰብአዊ ቀውስ ተጋልጠዋል ብለው እንደሚያምኑ ይናገራሉ። አሁን ደውስ ትግራይ ውስጥ ቢሮዎች አሉን። በሽሬ፣ በመቀሌ ቢሮ ያለን ሲሆን ከዛም በተጨማሪም በሰሜን ትግራይ ያሉ አራት ስደተኛ ካምፖች አገልግሎት እንሰጣለን። ባልደረቦቻችን ሁኔታዎች ዕለት ዕለት እየተበላሹ መምጣታቸውን የሚነግሩን፣ ከእኛ ጋር ለመገናኘትም የመገናኛ ችግር አለ። የስልክና የኢንተርኔት አገልግሎት የለም። የብዙ ነገሮች እጥረት አለ፣ በተለይም የነዳጅ። ይህም በአግባቡ ስራ መስራት እንዳንችል አድርጎናል። የኤሌክትሪክ አቅርቦትም ይቆራረጣል። የነዳጅ እጥረት ባለበት በዚህ ሁኔታም ምንም አገልግሎት መስጠት አይቻልም። የመንግስታቱ ድርጅት የስደተኞች ጉዳይ ኮሚሽን የሱዳን የውጭ ግንኙነት ኃላፊ ሶፊያ ጀንሰን የስደተኞቹ ቁጥር እየጨመረ እንደሄደ ገልጸው፣ ይሁንና የችግሩን መጠን መገመት እንዳልተቻለም ጠቁመዋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። Thank you